ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ በዛሬው የጋቢና ጉዞ ኢትዮጵያ የነዳጅ ማውጣት ሙከራ መጀመሯን ጠቅላይ ሚኒስትር አብይ አህመድ አስታወቁ። የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩ ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ለወጣቶች ስራ ለመፍጠር የሚያስችሉ ፕሮጀክቶችን መቅረጽ እንደሚያስፈልግ ነው ጠቅላይ ሚኒስትሩ የተናገሩት። በሌላኛው ዘገባ በቤኒሻንጉል ክልል በተከሰተ ግጭት አስር ሰዎች መሞታቸውን፣ እንደዚሁም ከአርባ በላይ መቁሰላቸውን የክልሉ መስተዳድር አስታውቋል። አሶሳ ከተማ ላይ አምስት ሰው ነው ህይወቱን ያለፉ እና ወደ ሀያ ስድስት አካባቢ ቆስሏል። ከአሶሳ ከተማ ውጭ ሌላ የሞተ ሰው አለ ማለት ነው። ምክንያቱም ሮይተርስ ላይ ዘጠኝ ሰው እንደ ሞተ መግለጾትን አይቼ ነበር። አዎ፣ አሶሳ ሽርቆሌ የሚባል ወረዳ ላይ አራት ሰው እዛ ህይወታቸው ስላለፈ ነው። ሽርቆሌ የሚባል ከአሶሳ ውጭ። ጠቅላይ ሚኒስትር አብይ አህመድ ከስነ ጥበብ ባለሙያዎች ጋራ በዚህ ሳምንት ተወያይተዋል። ምን ተባባሉ? ከፍጹም ፍቅርና ከፍጹም ጥላቸው ሆኖ ሊሰራ የሚችለው ይሄ ስራዎቻችንን ስንሰራ የሚያሻግር ስራ እንድንሰራ ከሌሎች ሀገሮች ምሳሌ እያጣቀሱ ነው ሲያስተምሩ ነው የነበረው ጥበበኛ የተባለው ነገር ላይ መጪው ሳይሆን ችግር ቢኖር መፍትሄውን ማፈላለግ ነው ዝግጅቶቻችን ታገኙታላችሁ ጋቢና ቪኦኤ የአዲሱ ትውልድ ድምፅ አድማ አብራችሁን ከአድማስ ተሻገሩ ዜና እናስቀድም የተባበሩት መንግስታት ድርጅት ዋና ጸሐፊ የኤርትራ ከፍተኛ ልዑካን ኢትዮጵያ መግባታቸው የሁለቱን ሀገሮች ግንኙነት ወደ መደበኛው እንዲመለስ ለማድረግ የሚያስችል የመጀመሪያ ተጨባጭ እርምጃ ነው ማለታቸው ተገልጿል። ዋና ጸሐፊው አንቶኒዮ ጉቴሬሽ አያይዘውም በሁለቱ ሀገሮች መካከል ሰፍኖ የቆየውን ውጥረት ለማርገብና ለተራዘመ ጊዜ ለቀጠለው ጠባቸው መፍትሄ ለማግኘት የሚደረገው ዲፕሎማሲያዊ ጥረት በመላው ክልል አዎንታዊ ተጽዕኖ ይኖረዋል ማለታቸውን የኢትዮጵያና ያ የኢትዮጵያና የኤርትራ ጉዳይ ቃል አቀባይ ባወጡት መግለጫ ጠቁመዋል። የተባበሩት መንግስታት ድርጅት ሁለቱ ሀገሮች የድንበሩን ውሳኔ በሚተገብሩበት ወቅትም ሆነ በማንኛውም የተባበሩት መንግስታት ድርጅት እርዳታ ያስፈልገዋል ብለው በሚያምኑት ነገር ሁሉ ለመርዳት ዝግጁ መሆኑን ዋና ጸሐፊው በድጋሚ ገልጸዋል ይላል መግለጫ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመደገፍ ባለፈው ቅዳሜ በተደረገው ሰልፍ የተፈጸመውን የቦምብ ጥቃት ያቀነባበሩት ኃይሎች ጥቃታቸውን ሊደግሙ ይችላሉ ሲል የኢትዮጵያ መንግስት ትላንት ረቡ ማስጠንቀቁን ህዝቡ በንቃት እንዲከታተል ጥሪ ማቅረቡን የሮይተርስ የዜና አገልግሎት ዘግቧል። በፍንዳታው ሁለት ሰዎች ተገድለው በርካታ መቁሰላቸውን እስካሁን ባለው ጊዜ ከፍንዳታው ጋር በተያያዘ ሰላሳ ሰዎች መታሰራቸው የሚታወቅ ነው። ይሁንና ጥቃቱን ያቀደው እና ና ዓላማው ምን እንደሆነ እስካሁን ባለው ጊዜ አልታወቀም፣ ይላል የሮይተርስ ዘገባ። የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አህመድ ሽዴ ባለፈው ቅዳሜ በተፈጸመው ጥቃት ያልተሳካላቸው ኃይሎች በሀገሪቱ የተለያዩ ቦታዎች ጥቃት ሊያደርሱ ይችላሉ የሚል ስጋት እንዳለ በመግለጽ አስጠንቅቀዋል። የዩናይትድ ስቴትስ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የሩሲያቻቸው ቭላድሚር ፑቲን የመጀመሪያ ስብሰባቸውን ሄልሲንኪ ላይ እንደ አውሮፓውያን አቆጣጠር ሐምሌ 16 ያካሄዳሉ። ከ19 ቀናት በኋላ ማለት ነው። የጉባኤው ቀን በሁለቱም ሀገሮች የተረጋገጠ ሲሆን የትራምፕ ብሔራዊ የጸጥታ አማካሪ ጆን ቦልተን ለጉባኤው ለማመቻቸት ሲሉ ከሩሲያ ፕሬዚዳንት ቭላድሚር ፑቲን እና ከሌሎች የሀገሪቱ ባለስልጣኖች ጋር ተገናኝተው በተነጋገሩ ማግስት ነው ስለ ጉባኤ የተገለጸው። አድማጮች፣ በመጨረሻም ወደ ኢትዮጵያ ወደሚመልሰን ዜና ልውሰዳችሁ። የምህረት አሰጣጥና አፈጻጸም ስነስርዓት ረቂቅ አዋጁ ጸደቀ። በሕዝብ ተወካዮች ምክር ቤት ውይይት ሲደረግበት የቆየው የምህረት አሰጣጥና አፈጻጸም ስነስርዓት አዋጅ ዛሬ ጸድቋል። ከሕዝብ ተወካዮች ምክር ቤት ባገኘነው መረጃ በአዋጁ የተካተቱና በምህረት ይታልፋሉ የተባሉት የክስ አይነቶች የሀገር መክዳት፣ የፖለቲካ ነክ ጉዳዮች፣ ህገ መንግስታዊ ስርአቱን በሀይል መናድና በመንግስትና በሕዝብ ላይ አመጽ ማነሳሳት ናቸው ብለውናል። በእነዚህ ወንጀሎች ተከሰውና ተፈርዶባቸው የቆዩ ግለሰቦች ወይም ቡድኖች ሙሉ ለሙሉ ይቅርታ የሚያሰጣቸው አዋጅ ነውም ተብሏል። አዋጁን ለማስፈጸም ምህረቱን ለመስጠት የሚረዱ መስፈርቶችን የሚያወጣ እና የምህረት ጥያቄ ተቀብሎ የሚመረምር ለጠቅላይ ሚኒስትሩ ተጠሪ ቦርድ እንደሚቋቋምም ተደንግጓል። ምህረቱ በምን አይነት ሁኔታ እንደሚሰጥ ቦርዱ በቅርቡ ይፋ እንደሚያደርግ ከምክር ቤቱ ያገኘ ነው መረጃ ይጠቁማል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችንሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር ና ጽዮን ግርማ አብረን ከአድማስ እንሻገርንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር የምትከታተሉት ከጋቢና ቪኦኤ የሚተላለፈውን ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ኢትዮጵያ ለሙከራ ድፍድፍ ነዳጅ ማምረት እንደጀመረች ጠቅላይ ሚኒስትር አብይ አህመድ አስታወቁ። የነዳጅ መገኘት የተለያዩ ኢኮኖሚያዊ ክፍተቶችን ሊሞላ እንደሚችልም ተናግረዋል። ለወጣቱ ስራ ለመፍጠር የሚያስችሉ በርካታ ፕሮጀክቶች እንደሚያስፈልጉ ጠቅላይ ሚኒስትሩ የተናገሩትን ጠቅሶ እስክንድር ፍሬው ተከታዩን ዘገባ አድርሶናል። የኢትዮጵያ የድፍድፍ ነዳጅ ዜና ይፋ የተደረገው ለዓመታት ሲካሄድ የቆየውን የፍለጋ ስራ ተከትሎ ነው። ፍለጋ ሲካሄድባቸው ከቆዩ ቦታዎች አንዱም ምስራቅ ኢትዮጵያ ሶማሌ ክልል ነው። እናም ፖሊሲ ጂኤል በተሰኘው የቻይና ኩባንያ አማካኝነት በዚሁ ክልል በሚገኙት ቀላፎ፣ ወልወል፣ ወርዴር፣ ደናንና ጎሬ አካባቢዎች የተካሄደው ፍለጋ ውጤት አስገኝቷል። በዛሬው ዕለት የማምረት ሙከራ እንደሚጀመርም ነው ትናንት በተሰጠ ጋዜጣዊ መግለጫ ላይ የተገለጸው። ለሀገር ውስጥ የመገናኛ ብዙኃን ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ምርት ምክንያት ሊሞሉ የሚችሉ ኢኮኖሚያዊ ክፍተቶችን ጠቃቅሰዋል። ነገ የምንጀምረው መስከረም የምንዘረጋውም የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩስ ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ሶስተኛው ችግር ስራ አጥነት ነው። ኢትዮጵያ ውስጥ የተስፋፋውን ስራ አጥነት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብ ና በርከት ያሉ የስራ መስኮች መፍጠር ያስፈልጋል። አዳዲስ ኢንቨስተሮች እንዲገቡ ና የተፈጥሮ ሀብቶቻችንም ወደ ልማት ገብተው ስራ አጥነት እንዲቀንስ መረባረብ ያስፈልጋል። ያን ስናደርግ የተማረው ወጣት ጉልበት ያለው ወጣት የራሱን ሕይወት ለማሻሻል እንዲሁም የሀገር እድገት ለማረጋገጥና የተሟላ ዘላቂ እድገት በሀገራችን በቀጠናው ለማምጣት ትልቅ መሰረት ነው ያገለግላል። የድፍድፍ ነዳጅ መገኘት ለሌሎች የኢኮኖሚ ዘርፎች የሚሰጠውን ትኩረት እንደማይቀንሰውም ጠቅላይ ሚኒስትሩ አስረድተዋል። በግብርና የምናገኘውን ሀብት ይተካል ማለት አይደለም። ነዳጅ አገኘን ማለት በአግሮ ኢንዱስትሪ የምናገኘውንና ግብርናን እንደ ግብዓት ተጠቅመን የምናመርታቸው በተለይ ለምግብ የሚውሉ ምርቶች ይተካል ማለት አይደለም። ይሄ አንዱ አንዱን ሳይተካ ሁሉም መሸከም የሚችል ህዝብ ያለን ሁሉም ተፈጥሮ ሀብት ያለን መሆኑ ታውቆ በቂ ትኩረት በየዘርፉ ለሁሉም በመስጠት እድገቱን የተሟላ ማድረግ ይጠበቅብናል። የነዳጅ መገኘት ምንም አይነት አሉታዊ ተጽዕኖ ሊፈጥር እንደማይገባውም ጠቅላይ ሚኒስትሩ አሳስበዋል። ነዳጅ ተገኘ ብለን ተስገብግበን የምንባላና የምንጠፋፋ ከሆነ ነዳጁ ባይገኝ ይመረጣል። ነዳጅ መገኘቱ ለአጠቃላይ እድገት ግብዓት ይሆናል ብለን በአግባብ በጥንቃቄ መርተን አጠቃላይ እድገቱን የሚያፋጥን አድርገን መጠቀም ከቻን ደግሞ ስራ አጥነት ይቀንሳል፣ የውጭ ምንዛሬ እንድናገኝ ያስደርጋል፣ አዳዲስ ሀብት እንድናመነጭ ያደርጋል፣ ሌሎች ቀጠና ያሉንም ሀብቶች እያወጣን እንድንጠቀም ያስችላል። ስለሆነም ነዳጅ ተገኘ ተብሎ ተስገብግቦ ወደ ግጭት፣ ወደ ችግር የሚያስገባ ሳይሆን ነዳጅም፣ ወርቅም፣ ፖታሽም፣ ሌሎችም የማናውቃቸው በርካታ የተፈጥሮ ሀብቶች ያላት ሀገር በመሆኗ እውቀት እያደገ ህዝብ እየተደመረ እየተባበረ ሲሄድ እነዚህን ሀብቶች እያወጣን በተፈጥሮ ሀብቷ የበለጸገች ከሁሉ በላይ እጅግ የበለጸገች ቅላት ያላት ያላቸው ህዝቦች ሀገር ኢትዮጵያን እንድናሳድግ ሊያግዘን ይችላል። ይህ በእንዲህ እንዳለም የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ሊገናኙ እንደሚችሉ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። በኢትዮጵያ በጉብኝት ላይ የሚገኘውን የኤርትራ መንግስት የልኡካን ቡድን አስመልክተው ለአገር ውስጥ የመገናኛ ብዙሃን ማብራሪያ የሰጡት ዶክተር ወርቅነህ የሁለቱ መሪዎች ውይይት በቅርቡ እንደሚካሄድ ተስፋቸውን ገልጸዋል። እነዚህ ጉብኝቶች እዚህ ብቻ የሚያበቁ አይደሉም። ወደፊት የሁለቱ ሀገር መሪዎችም የሚገናኙበት ሁኔታ ይመቻቻል። ይህም በቅርብ ጊዜ ይሆናል ብለን ነው የምናስበው። በተጨማሪም ሌሎችም ተከታታይ ጉዳዮችን እንግዲህ በዚህ በኖርማላይዜሽን እና ቀጥሎ በጋራ በምንጓዝበት ሁኔታ ላይ የምንሰራቸውን ስራዎች በተለይ ሁለታችንም የውጭ ጉዳይ ሚኒስትሮች አጠራክረን እንሰራለን። የኤርትራ መንግስት ከፍተኛ የልኡካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ እንደምትቀበል መግለጿን ተከትሎ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በቤንሻንጉል ክልል ግጭት አስር ሰዎች መሞታቸው ከአርባ በላይ መቁሰላቸው ታውቋል። የክልሉ ፕሬዚዳንት በአሶሳ አምስት በአብሽር ቆሌ ደግሞ አራት ሰው በድምሩ የዘጠኝ ሰው ህይወት አልፏል ብለዋል። የአሶሳ ከተማ ከንቲባ ደግሞ በአሶሳ የስድስት ሰው ህይወት ማለፉን ተናግረዋል። ከክልሉ ፍትሕና ጸጥታ አስተዳደር ቢሮ የወጣው መረጃ ደግሞ አስር ሰዎች መሞታቸውን ያመለክታል። የክልሉን ፕሬዝዳንትን፣ የአሶሳ ከተማ ከንቲባን እና ነዋሪዎችን አነጋግር የነበረ በዚህ ዘገባ ላይ በቤንሻንጉል ጉምዝ፣ ማኦ ኮሞ እና ባምባሲ አሶሳ፣ ሸርቆቤሌ አጎራባች ቀበሌና ወረዳዎች ስለ ተፈጠረው ግጭት ስለ ጠፋው ህይወት ስለቆሰሉት ሰዎች እና በአጠቃላይ በክልሉ እየተፈጠረ ስላለ ሁኔታ የክልሉ መንግስት እስከ ትላንትና ድረስ ምንም ሳይል ቆይቶ በትላንትናው ዕለት ለብሔራዊ ቴሌቪዥን ጣቢያ የአንድ ሰው ህይወት ማለፉን አስታውቆ ነበር። በዛሬው ዕለት የክልሉን ፕሬዝዳንት አቶ አሻድሌ ሀሰንን ስለደረሰው ጉዳት ጠይቄያቸው ነበር። በስልክ አሶሳ ከተማ ላይ አምስት ሰው ነው ህይወቱን ያለፉ እና ወደ ሀያ ስድስት አካባቢ ታውቆ ከአሶሳ ከተማ ውጭ ሌላ የሞተ ሰው አለ ማለት ነው። ምክንያቱም ሮይተርስ ላይ ዘጠኝ ሰው እንደሞተ መግለጾትን አይቼ ነበር። አዎ፣ አሶሳ ሽርቆሌ የሚባል ወረዳ ላይ አራት ሰው እዛ ህይወታቸው ስላለፈ ነው። ሽርቆሌ የሚባል ከአሶሳ ውጭ። የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይም በበኩላቸው በከተማቸው በተፈጠረው ግጭት የደረሰውን ጉዳት በተመለከተ ከአሜሪካ ድምጽ ተጠይቀው፣ ከአሁን ድረስ ባለኝ መረጃ ስድስት ሰው ነው የቆሰለውስ የቆሰለው ከዛ በላይ ነው። ከዛ በላይ ነው። ምን ያህል ይሆናል የቆሰለው? ሰላሳ ሰው እንደዚህ ይሆናል። የቤንሻንጉል ጉሙዝ ክልል ፍትህና የጸጥታ አስተዳደር ቢሉ ኃላፊ አቶ ደንሳ በየነ ደግሞ ለሀገር ውስጥ ለሚገኙ መገናኛ ብዙኃን በሰጡት መግለጫ የአስር ሰዎች ህይወት ማለፉን ሰላሳ ስምንት መቁሰላቸውን ተናግረዋል። የአሜሪካ ድምጽ ሰሞኑንና ዛሬ ያነጋገራቸው ነዋሪዎች በበኩላቸው በማኦ ኮሞ ሁለት ሰው በሸርቆሌ አራት ሰው በአሶሳ ደግሞ ስድስት ሰው ህይወት ማለፉን ገልጸውልናል። ከነዚህ አጠቃላይ መረጃዎች ያገኘነው ድምር ውጤት የሚያሳየው በክልሉ ከአስር ሰው በላይ ህይወት መጥፋቱን ከአርባ በላይ መቁሰላቸውን ነው። የግጭቱ መነሻ ነባር ብሔረሰብ በተባሉትና የአማራና የኦሮሞ ማህበረሰብ በሚበዙበት በስብጥር በሚኖሩ ነዋሪዎች መካከል እንደሆነ ስንዘግብ መቆየታችን ይታወሳል። ግጭቱ በጣም ተባብሶ የነበረበት የአሶሳ ከተማ ነዋሪን ዛሬ ስለ ሁኔታው በድጋሚ ጠይቄያቸው ነበር። እንግዲህ መጀመሪያ ላይ አካባቢው ተወላጅ የሆነው የበርታ ብሔረሰብ ነው። መጀመሪያ የባጃጅ ሹፌሮችን ባጃጅ ውስጥ በጩቤና በየራ እየመጡ መንገራቸው ውስጥ ያሉ የሌላ ብሔር ተወላጆችን እንደዚህ የገደሉ መሆኑን የሰማ ነው። እንደገና ሁለተኛ ቀን ላይ ደግሞ በግሩፕ ተደራጅተው ከተማ ውስጥ ገብተው እየተራራቱ በድንጋይና በገጀራ በጩቤ ሰዎች ላይ ጉዳት አድርሰዋል። ከዛም ባለፈ እንግዲህ ዋናው ነዋሪ ደግሞ ትናንት እንደታየው መሬቱ ስለበዛ የሚያረጋጋም ሰው ስለጠፋ አፈንድቶ ወጥቷል ወደ ውጪ። እንግዲህ በግልጽ መጀመሪያ በርታው ብሔረሰብ ነው የአማራ ና የኦሮሞ ተወላጆች ላይ ጥቃት ያደረሱት። በዚህ የተቆጣ ሕዝብ ደግሞ መልሶ እነሱ ላይ ጥቃት ማድረሱም ይመቃለን። ሰሞኑን ባቀረብ ነው ዘገባም በማኦኮሞ ወረዳ ቶንጎ ከተማ ቅዳሜ እለት ጠቅላይ ሚኒስትር አብይ አህመድን ደግፈው የወጡ ሰዎች መደብደባቸውን፣ ይህን ተቃውሞ በማግስቱ ሰልፍ የወጡ ደግሞ በጥይት ተመተው ሁለት ሰዎች ህይወታቸው ማለፉን ወደ አርባ የሚጠጉ ሰዎች ደግሞ መቁሰላቸውን፣ ሁለት ሺ የሚደርሱ ደግሞ ቤኪ ከተማ በተጠልለው እንደሚገኙ በሶስት ጥይት የተመቱ የሰባት ልጆች እናትን ጨምሮ የቤኪ ከተማ የጸጥታ ኃላፊን አነጋግረን መዘገባችን ይታወሳል። የቶንጎ ከተማ ፖሊስም ይህንን አስተባብሏል። ይህንን በተመለከተ በዛሬው ምሽት ያገኘኋቸውን የክልሉን ፕሬዚዳንት አቶ አሻደሌን ጠይቄያቸው ነበር። ግጭቱ በማን ነው የተቀሰቀሰው ብዬ የነበረው ግጭት የብሄር ግጭት አይደለም። ይሄ የተሰበሰቡ ክራይ ሰብሳቢ እና አሁን እየተጀመረ ያለው ለውጥ የማይደግፉ ኃይሎች ያነሱት ነው። ስለዚህ በንብረት ላይም በነፍስ ላይም በህይወት ላይም የደረሰው ጉዳት ብሄር ለይቶ አይደለም። ማንም ሰው ከዛ ያገኘውን የግጭት እየፈጠሩ የነበረበት ያው ግጭት ከተማ ላይ ሲነሳ ይህን ይህን እንትን አይለይም ከዚያ አኳያ ይሄንን መረጃ ይሄንን ብሄር ተለያይቶ ነው አደጋ እየደረሰ ያለው ብሎ የሚያራግቡ አካላት መረጃ ወይ ደግሞ የተጀመረው ግጭት መቋጫ እንዳይኖረው ወይም ቢቀጥል የሚፈልጉ ሀይሎች ካልሆነ በስተቀር በዘር በብሄር የተደረገ ግጭት የለም፣ በእኛ ግንገማና በዚህ መሰረት ግን ዝርዝሩ በደንብ ስናጣራ የምንገልጽ ይሆናል። ለምሳሌ የጠቅላይ ሚኒስትር ዶክተር አብይ አህመድን ሰልፍ ለመደገፍ ከወጣም በኋላ ነው የተፈጠረው ይላሉ ያነጋገርናቸው ሰዎች። ይሄ ግጭትስ እንዴት ሊቀሰቀስ ቻለ? የዚህ የዚህ አካባቢ የተከሰከሰው ግጭትን በተመለከተ ምርመራ እኛ እያጣራን ነው ያለው በርካታ ነገሮች፣ በቃ አሁን ይሄ ነው ብሎ መናገር አይቻልም። በአሁኑ ከውጭ የገቡ ሰዎች ሊኖሩ ይችላሉ። እዚህ ደግሞ አሁን ያለው ለውጥ የማይደግፉ የጸረ ሰላም ኃይሎች ወይ ደግሞ የጥገኛ ኃይሎች እዚህም ከተማ ውስጥ ይኖራሉ። ይሄ በዚህ መነሻ አድርጎ ነው ባለፈው ከጠቅላይ ሚኒስትሩ ሰልፍ ከተጀመረ ሳይሆን ገና አጀንዳው ገና ገና በነገ ዛሬ ይደረጋል ብለን በትናንትና ለምሳሌ ቅስቀሳ ሲናደርግ አልሞ ነው ብጥብጥ ያነሱት ከዚህ አኳያ ነው የነበረው። ስለዚህ መነሻው ያጣራ ነው በሂደት ለሁሉም ሚዲያም ይሁን ለሕዝቡ የምንደርስበት ሁኔታ እንፈጥራለን። የ በከተማው ላይ በጣም ዘግናኝ የሆኑ የቪዲዮ ምስሎች ታዩበት፣ በኢንተርኔት ላይ ተሰራጭቷል። ወጣቶች ሌሎችን ወጣቶች ሲደበድቡ በጣም ዘግናኝ የሆነ ቪዲዮ እና እሱ ሲደረግ ከተማው የጸጥታ አካላት አልነበሩም በቦታው ያው እነዚህ እነዚህ የተፈጸሙ ነገሮች ያው ማንም ሰው በሰው ላይ ጉዳት እንዲያደርስ የሚፈልግ ሰው ያለ አይመስለኝም። ዞሮ ዞሮ ግን ያው ሰው ሲጋጭ ወይ ደግሞ እንደዚህ አይነት ድግድጎች ሲከሰት በአላስፈላጊ በዱላ በተለያዩ ነገሮች እንትን ሊጠቀሙ ይችላሉ። ዞሮ ዞሮ ጸጥታ ኃይሉን በአካባቢውም ነበሩ ጥረት አድርጓል። ለማሽ እንትኑን ጥረት ሲያደርጉ ነበረ። ኢቨን በፖሊስ ላይ በልዩ ፖሊስ ላይ በፌዴራል ፖሊስ ላይም እንደዚህ አይነት በድንጋይ በዱላ ጉዳት የደረሰባቸው አለው። የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምንም ጠይቄያቸው ነበር። በከተማቸው ስለተፈጠረው ሁኔታ ህዝብ ለህዝብ ችግር የለው፣ ነገር ግን በመሀል ሌላ አስተሳሰቦች ነው እየተንጸባረቁ ያሉ። ወጣ ያሉ አስተሳሰቦች ማለት ነው። ምን አይነት ናቸው እነዚህ አስተሳሰቦች? ማለት በቃ ይሄ ብሄር ግጭትን የሚቀሰቅሱ አይነት አስተሳሰቦች ናቸው። የክልሉ መንግስት የጸጥታ ኃላፊዎች ለማረጋጋት አልገቡም እንደውም በአንድ ወገን ቆመው ነበር ብለው ነበር ትናንት ያነጋገርናቸው ሰዎች። ቶሎ እንትኖች አካላት አለ ሁሌ መከላከያ ለሁሉ ማለት በቪዲዮ ላይ ወጣቶች የተወሰኑ ወጣቶችን ሲደበድቡ በጣም አሰቃቂ የሆኑ ዘግናኝ ቪዲዮዎች ታይተዋል። እና እነዛ ነገሮች ሲፈጠሩ የጸጥታ አካላት በከተማው አልነበሩ ነበሩ ነበሩ ነበሩ መደረግ ያለበትን ጥረት ያደረጋሉ ነገር ግን አንዳንዴ ወጣ የሚሉበት ሁኔታዎችም ይኖራሉ እኮ እሱን ማስቆም እንዴት አልቻሉም የጸጥታ አካላት አሁን ግን ረግቧል አሁን አሁን ረግቧል ግን በወቅቱ ነው አሁን እነዚህ ቪዲዮዎች በወቅቱ ነው በወቅቱም ቢሆን እንደዛ አይነት ነገር ሲፈጸም በአንድ ከተማ ላይ አንድ የከተማ አስተዳደር ካለ የጸጥታ መዋቅሩ ካለ እንዴት መሀል ላይ ገብቶ ያንን ነገር ማብረድ አልቻለም ያው ጥረት አድርጓል። አክቹዋሊ ውስንነቶች አሉ እ ያው ከጣይ ላይ የምናየው ነው የሚሆን ነገራቶች ከበረደ በኋላ በአሁኑ ሰዓት የተወሰደ እርምጃ አለ ነው እርምጃ ያው ህዝብ ማዋየት ነው። አሁን ለእርምጃ ይዘን ያለ ነው ህዝብ ማዋየት ነው። ከዚህ ጋር መነጋገር ነው። ያነጋገርናቸው ነዋሪዎች በዛሬ ዕለት የፌዴራል ፖሊስ ከተማውን መቆጣጠሩንና ጸጥታ መስፈኑን ተናግረዋል። ነገር ግን ከአሶሳ ውጭ ባሉ የገጠር ቀበሌዎች ተመሳሳይ ድምጾች እየተሰሙ እንደሆነም ገልጸውልናል። እንደዚሁም የሀገር ሽማግሌዎች ገብተው በአሶሳ ከተማ ውይይት እንዳደረጉ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት ጋቢና ቪኦኤን ነው። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሥነ ጥበብ ዝንባሌ ጥቂትን ብትሆን እንዳላቸው የኤርትራን ልኡካን ተቀብለው የራት ግብዣ ባደረጉ ቀን መናገራቸው ይታወሳል። በዚህ ሳምንት ደግሞ ከስነ ጥበብ ባለሙያዎች ጋር ተወያይተዋል። ጠቅላይ ሚኒስትሩ ጥበበኞች በማህበረሰብ እድገትና ልማት ውስጥ ስለሚኖራቸው ሚና ገለጻ አድርገዋል። መስታወት አረጋው በስፍራው የነበሩ የሥነ ጥበብ ሰዎችን አነጋግራለች። በትላንትና ዕለት በርካታ የጥበብ ባለሙያዎች ከጠቅላይ ሚኒስትር አብይ አህመድ ጋር በቤተ መንግስት ተገናኝተው ነበር። ሚዲያ አርት ከሌለበት የሚጮህ ቆቆሮ ማለት ነው። ዜና ዜናም ቢሆን አርት ፈልግ። ጠቅላይ ሚኒስትሩ የኢትዮጵያ የጥበብ አካሄድ እንዴት ቢሆን የተሻለ ሊሆን እንደሚችል ለጥበብ ባለሙያዎች ገለጻ አድርገው ነበር። በቤተ መንግስት ተገኝተው ከነበሩት መካከል በኢትዮጵያ ፊልም ኢንዱስትሪ ከፍተኛ አስተዋጽኦ ያደረገው ደራሲና ዳይሬክተር እንዲሁም ተዋናይ ቴዎድሮስ ተሾመ አንዱ ነበር። የአርቲስቱ ሚና በህብረተሰብ እድገት ውስጥ በትራንዚሽን ውስጥ ምን መሆን አለበት? እያንዳንዱ የኪነጥበብ ውጤቶቻችን ውስጥ የምናስቀምጣቸው ቃላት ማተር እንደሚያደርጉ እያንዳንዱ የምንወስዳቸው እርምጃዎች አዘ ሴሌብሪቲ እና ሮል ሞዴል ማተር እንደሚያደርጉ፣ ስራዎቻችንን ስንሰራ የሚያሻገር ስራ እንድንሰራ ከሌሎች ሀገሮች ምሳሌ እያጣቀሱ ነው ሲያስተምሩ ነው የነበረው። በጣም እኔ እንደ ትልቅ እንትን ያየሁት ትምህርቱ ብቻ ሳይሆን ኪነ ጥበቡ ኢንዱስትሪውን ሪኮግኒሽን ሰጡት። በጣም አልናንተ መሻገር አይቻልም ብለው ከዚህ በፊት በነበሩ አመራሮች ይሄ አይታወቅ። የሆነ ድግስ ሲኖር እንጠራለን። ጦርነት ሲኖር፣ የሆነ ችግር ሲኖር ነው አነቃቁ ይባላል እንጂ አለ እናንተ ሀገር መቀጠል አችልም እናንተ እንድንሻገር ታስፈልጉናላችሁ ብሎ ጥቁና የሰጠ መሪ አልነበርም። ስለዚህ በጣም ትልቅ ቦታ ሊሰጠው የሚገባው እሱ ነው። በጥበብ ስራ ላይ የሚገኙ ሰዎች ተገኝተዋል ና አብዛኛዎቹ የተገኙት ከቲያትሩ በኩል ነው፣ ከሙዚቃው በኩል ነው፣ ከሰዓሊዎቹ ነው የተገኙትን ደግሞ ታዳሚዎቹን ትንሽ ንገሪ። በነገራችን ላይ በዚህ በመገኘት ላይ እየተነሱ ያሉ ኮንትሮቨርሲዎች አሉ። በጣም ወደፊት ሊታረም ይገባዋል። ምክንያቱም ኢንዱስትሪ ውስጥ በጣም ትልቅ ሚና ያላቸው ግን ያልተጋበዙ ሰዎች አሉ። በጣም ስህተት ተሰርቷል። ስለዚህ እነከሌ ተገኝተው ነበር ብሎ በኩራት መናገር በቃ አያስደፍርም። ከዚህ በኋላ እዛ አካባቢ በተለይ እንዲህ አይነት ትልቅ ቦታ ግብዣ ሲደረግ ማተር ስለሚያደርግ በተለይ ለዚህ ለኢንዱስትሪ የለፉ ሰዎች መጋበዝ አለባቸው። ይህ ላይ ትልቅ ሚና ያላቸው ያልተጋበዙ ሰዎች አሉ። ከዛ ውጭ ግን የተጋበዙትም ብዙ ስለሆኑ ከሁሉም ከኪነ ጥበቡ ከቲያትሩም፣ ከሙዚቃውም ቲያትርም ኮረስ አክተር ሳይቀር ተጋብዘው ደግሞ አይተናለን። በድርሰት ስራውና በበርካታ የኢትዮጵያ ፊልሞችና የመድረክ ስራዎች ላይ ብቃቱን ያሳየው ተዋናይ ሰለሞን ቦጋለ ከታዳሚዎቹ የጥበብ ባለሙያዎች አንዱ ነበር። ትልቅ ነገር እንግዲህ ለአርቱ የሚያስፈልገውን ነገር አንዱ ነጻነት ነው። እንግዲህ ነጻነት ማጣቱም ነው አንዱም ብዙ ነገሮችን ብዙ ስራዎችን እንዳንሰራ ያገደ ነው የነበረውና አሁን እንግዲህ ይሄ ይሄ እንግዲህ አረንጓዴ መብራት ነው ያየ ነው ብዬ ነው ማስበው ለመስራት በደንብ የምንችልባቸው መንገዶች ነው። ሌላው ቀርቶ ይሄ እስከ ዛሬ በደጁ ስናልፍ ስናፍቅ የነበረውን ቤተ መንግስት ገብተን እንዳይ እንድናይ የተደረገበት አንዱ መንገድ ነገ ብዙ የፊልም ኢንዱስትሪን የሚያሳድጉ በደንብ ልንሰራባቸው ታሪካዊ የሆኑ ፊልሞች ይሁን ሌሎች ጉዳዮች እንድንሰራባቸው ክፍት ይሆናሉ። እነዚህ ቤቶች እንሰራባቸዋለን ማለት ነው እና እኔ ትልቅ ነገር ያየሁበት የእውነት ልካ ትልቅ ነበርን የሚለውን ነው። የእኛ ብልህ ነውን፣ የእኛ በደንብ ሀገራዊ ጉዳዮች ላይ አተኩረን የመስራት ነገሩ ካለ እንግዲህ ተመቻችቷል ብዬ አስባለሁ። በዚህ ደግሞ ትልቁና ትልቁ እግዚአብሔር ይመስገን ነው። በዚህ እድሜያችን እንድንሰራ ስናፍቁ የነበረው ነገር አግኝተናል ብዬ አስባለሁ። አብርሃም ወልዴ በትወናና በሙዚቃ ሙያ ውስጥ ይገኛል። ባላገሩ የቴሌቪዥን ፕሮግራም በርካታ ሙዚቀኞችንና የውዝዋዜ ባለሙያዎች ወደ ሙያው እንዲዘልቁ መንገዱን አመቻችቷል። የሚዲያ ሰው የሚያወራው ነገር በጣም ስለሚጮህ፣ በጣም ብዙ ቦታ ስለሚሰማ የማይሆን ነገር እንዳይሆን ፋይዳ ያለው ነገር መስራት አለባችሁ ለሀገር በቃ የተጀመረው ነገር አሁን ያለውን ነገር ጠቅላይ ሚኒስትሩ ራዕይ አይነት አሁን የሚባለውን ነገር እሱን እናንተ መያዝ አለባችሁ። ይሄ ለሀገር አንድነት፣ ለሀገር ለፍቅር ስሩ። ለንዋይ ለገንዘብ አይደለም መስራት ያለበት። ጥበበኛ ጥበበኛ የተባለው ነገር ላይ መጪው ሳይሆን ችግር ቢኖር መፍትሄውን ማፈላለግ ነው። ችግር ይኖራል፣ ከዛ ደግሞ ከችግሩ መወጣት አለ። በመሀል ያለውን መፍትሄውን የሚያመጣው ግን አብት ነው፣ ጥበብ ነው ከሚል አይነት ስለዚህ ሁልጊዜ ሰው ያላየውን ቦታ ላይ ሆናችሁ ሰው ያላየውን ነገር ማሳየት ነው መቻል አለባችሁ። ሰው ያየውን ነገር ብታወሩ ማንም መንገደኛ ያወራዋል። ነው ጥበበኛ ለየት ማለት አለበት። ነው እና ስለዚህ ሁልጊዜ ጭ የማስበው ነገር ነበር። ና በጣም አስፈላጊ ነገር ነው የተደረገው። ጠቅላይ ሚኒስትሩ በቅርቡ ሶስት ማዕዘን በተሰኘ የፊልም ጽሁፍ ላይ እጃቸው እንዳለበት ተናግረው ነበር። የሶስት ማዕዘን ደራሲና አዘጋጅ ቴዎድሮስ ተሾመን የጠቅላይ ሚኒስትሩ ተሳትፎ ምን እንደነበር ጠይቀ ነው ነበር። ከአብይ ጋር አንድ ሰዓት መቀመጥ አንድ አመት ትምህርት ቤት የመቆየት ያህል ቦታ አለው። በጣም አዋቂ ነው። በጣም አንባቢ ነው። በጣም በጣም ፐርሶናሊቲ አዛኝ ነው። በጣም ሰው መርዳት የሚወድ ሰው ነው። በጣም በጣም ጠንካራ ሰራተኛ ነው። በጣም ደፋር ነው። ሶስት ማዕዘንን በተመለከተ በጣም የተሳሳቱ መረዳቶችን እያየሁ ነው ሶሻል ኔትወርክ ላይ በዚህ አጋጣሚ ቢጠራ ጥሩ ነው። ሶስት ማዕዘን ኮራይት ነው ያደረገው። ሶስት ማዕዘንን ግን በጣም ሴንሲቲቭ ነው። እሱ ድሪሙ ነበረው። አሁን ዛሬን እሱ የዛሬ ስምንት አመት ዛሬን ይመለከት ነበር እና በእነዚህ ህዝቦች መካከል ስቶሪ ስትሰራ እኩይ ካራክተር ከኤርትራም ሆነ ከኢትዮጵያ ልታደረግ አይገባም። እኩይ መሆን ያለበት ፈተናቸው ሊሆን የሚገባው ቻሌንጅ ሊያደረጋቸው የሚገባው ሲቹዌሽኑ ነው። ጦርነት አለ በእነዚህ ሁለቱ ሀገር መካከል። ጦርነት እንደ ሀገር በሁለት ሀገሮች ቢደረግም በቤተሰቦች መሀል ግን ዘልቆ ቤተሰብን ይረብሻል ጦርነት። ስለዚህ ያንተ ታሪክ ማሳለጫ መሆን ያለበት ጦርነት ወይም ሌሎች ፈተናዎች ናቸው እና እነዚህም ፈተናዎች ለመወጣት የሁለቱ ሀገር ዜጎች ሰዎች ሲተባበሩ ብናይ ነው በሚል እስትራክቸሬን እንዳስፍ እንዳፈርስ አድርጎኛል። አንደኛ ያ ማለት ኮራይተር ነው ስክሪፕት ራይቲንግ ላይ ያገዘኝ ማለት ነው እንጂ ደራሲ ነው ማለት አይደለም። አሁን አንዳንድ ሰዎች በፕላጀሪዝም ሲከሱኝ ይታያል በሶሻል ኔትወርክ ላይና፣ እውነቱ ግን ይሄ ነው። በጣም አግዞኛል፣ አፍርሶ ሰርቶታል። አምሳ ፐርሰንት ያህል ራይቲንግ አግዞኛል፣ ግን ኮራይት ነው ያደረገው ስክሪን ፕሌውን እንጂ ድርሰቱ የኔ ነውና አብረን ነው የጻፍነው ማለት ይቻላል ስክሪን ፕሌውን የተከፈተው መንገድ ሰፊ እንደሆነና ሀሳቡም ትልቅ መሆኑን በመግለጽ በቅንነት ለኪነ ጥበብና ለማህበረሰቡ በሚጠቅም መልኩ መስራት ከቻልን መንገዱ ክፍት የሆነ ይመስለኛል በማለት ተዋናይና ደራሲው ሰለሞን ቦጋለ በመጨረሻ ገልጾልናል። ህዝቡ ጥሩ ሲሰራ ለማወደስ፣ መንግስት መጥፎ ነገር ሲሰራ ለመውቀስ ቅርቡና ድልድ የሆነ ከፍጹም ፍቅርና ከፍጹም ጥላቸው ሆኖ ሊሰራ የሚችለው ይሄ ኪነት ነው ነው ናርቲስቱ ነው። ናርቲስቱ ደግሞ የነጻ አእምሮ ከማህበረሰቡ የቀደመ ሰፊ ሀሳቦች ሊኖሩት ይገባል። ሚዲያ አርት ከሌለበት የሚጮህ ቆቆሮ ማለት ነው። እንግዲህ የዛሬው የጋቢና ጉዞአችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ቴኖክ ሰማግዜርነን። ዝግጅታችንን በቴክኒክ የመራው ሞክቢል ያብረው ነው። በነገው ጉዞ እንገናኝ። መልካም ምሽት፣ ደህና ደሩ። अॼु सॻल अमेरिका थी.